የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ጥቅምት 26 2014 ዓ ም ዝግጅታችን ጀመረ። ጦርነቱ መስፋፋት በቃ ረሀብ እንዲኖር አድርጓል። በቃ በየቦታው በሁለቱም ክልል ያሉ ሰዎች እንዲሁም በሶስቱም አሁን እሱ ያሉ ሰዎች አሁን በጣም በረሀብ የተሰቀኝናለ አሁን በጣም አስቸጋሪ ነው። ሞት ይኖራል በጦርነቱ ምክንያት በጣም እየናረ ነው ያለው እና ይሄ ደግሞ ያው ሁሉም የሀገሪቷ ክፍል ላይ ነው እየታየ ያለው ማለት በዚህ እንደማንኛውም ሰው ከዛሬ ነገ ደግሞ የባሰ ነገር ነው ሁሉ እየመጣለው። ምንም አይነት ነገር ለመግዛት ለመገበያየትም ዋጋ በጣም እየናረ ሲመጣ ያስጨንቃል። በኢትዮጵያ ወቅታዊ ጉዳይ ሀሳባቸውን ያካፈሉልን ሶስት ወጣቶችን የሰማችሁት በምሽቱ ዝግጅታችን ሙሉን ታዳምጡታላችሁ። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። የምሽቱን ዜናዎች ለማስደመጥ በድጋሚ ተመልሼ መጥቻለሁ። ዜናዎቹን የማሰማችሁ ጽዮን ግርማ ነኝ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በትላንትናው ዕለት በነበረው ስብሰባ ኢትዮጵያ ውስጥ ያለው ውጊያ እንዲቆም ጥሪ አቅርቧል። በሰሜን ኢትዮጵያ እየበረታ ባለው ጦርነት በእጅጉ እንዳሳሰበውም አስታውቋል። አስራ አምስት ሀገራት ባጸደቁት የጋራ መግለጫ ላይ ኢትዮጵያ ውስጥ በመፋለም ላይ ያሉት ሁሉም አካላት በጠላትነት መፈላለጋቸውን አቁመው ዘላቂ ላለው የተኩስ አቁም ይደራደሩ ዘንድ አሳስበዋል። ምክር ቤቱ ሁኔታውን ከሚያባብሱ የጥላቻ ንግግሮችና ግጭትና መከፋፈልን ከሚቀሰቅሱ ድርጊቶች ሁሉም ወገኖች እንዲታቀቡ ጠይቋል። የአሁኑ መግለጫ የተሰማው ኢትዮጵያ ውስጥ ጦርነት ከተቀሰቀሰ አንደኛ ዓመቱን በደፈነ በማግስቱ ሲሆን ከጦርነቱ መቀስቀስ ወዲህ በምክር ቤቱ የተሰጠ ሁለተኛ መግለጫም ሆኗል። በዛሬው ዕለት የጸጥታው ምክር ቤት የስድስት ወር ዝምታውን ሰብሮ በእጅጉ አሳሳቢ በሆነው የኢትዮጵያ ሁኔታ ላይ በአንድ ድምፅ በድጋሚ መናገር ጀምሯል። ሲሉ በመግለጫው ወቅት የተናገሩት ጀርላንዲን ባይረን የተባሉት የድርጅቱ የአየርላንድ አምባሳደር ምክር ቤቱ ኢትዮጵያ ውስጥ ያለው ባላንጣነት እንዲቆም ሲጠይቅም የመጀመሪያው መሆኑን አስታውሰዋል። በሩሲያ ጥያቄ መሰረት መግለጫው ላይ ተካተው የነበሩ አስቸኳይና ያለምንም ቅድመ ሁኔታ የሚሉ ቃላት እንዲታረሙ መደረጉን አሶሽተድ ፕረስ ዘግቧል። በሴራሊዮን መዲና አንድ ነዳጅ ጫኝ መኪና በግጭት ምክንያት መፈንዳቱን ተከትሎ 91 ሰዎች ማለቃቸውን የሀገሪቱን ባለስልጣናት ጠቅሶ ሮይተርስ ዘግቧል። የሀገሪቱ መንግስት እስካሁን የሞቱ ሰዎችን ቁጥር ባያረጋግጥም በፍሪታውን የሚገኘው ማዕከላዊው የአስክሬን ማቆያ ኃላፊ ግን እስካሁን 91 አስክሬኖችን መቀበላቸውን ተናግረዋል። ከሰለባዎቹ መካከል የተወሰኑት ማፍሰስ ከጀመረው ነዳጅ ጫኝ መኪና ነዳጅ ለመቅዳት የጎረፉ ሰዎች እንደሚገኙበት የፍሪታውን ከንቲባ ዩቮን አኪ በፌስቡክ ገጻቸው ላይ አስታውቀዋል። እጅግ በርካታ ሰለባዎችንና የነደዱ አስክሬኖችን አግኝተናል ያሉት ብሪማ ቡረ ሲሳ የተሰኙ የብሔራዊ አደጋ ጊዜ አስተዳደር አገልግሎት ኃላፊው አደጋው በእጅጉ አሰቃቂ መሆኑን ተናግረዋል። በሀገሪቱ ፕሬዚዳንት ጁልየስ ማዳ በአደጋው ቤተሰቦቻቸውን ላጡ ዜጎች ጥልቅ ሐዘናቸውን የገለጹ ሲሆን የተጎዱ ቤተሰቦችን ለማገዝ መንግስታቸው ሁሉን ነገር እንደሚያደርግ አስታውቀዋል። ሶማሊያ አንድ ከፍተኛ የአፍሪካ ህብረት ባለስልጣን በሰባት ቀናት ከግዛቷ እንዲወጡ አዘዘች። ተቀባይነት የሌላቸውና ፐርሶናን ግራታ በመባል ከሀገሪቱ እንዲወጡ የተጠየቁት ባለስልጣን ሳይመን ሙሎንጎ ይባላሉ። የአፍሪካ ህብረት ሊቀመንበር ምክትል ልዩ ልኡክ ናቸው። የሶማሊያ የውጭ ጉዳይ ሚኒስትር ባወጣው መግለጫ ሙሎንጎ ከሀገሪቱ ደህንነት ስትራቴጂ እና የአፍሪካ ህብረት ተልእኮ ከሶማሊያ ከተሰጠው ስልጣን ጋር የሚጣረስ ድርጊት ፈጽመዋል ሲል ወቅሷል መግለጫው ዝርዝር ማብራሪያ አላቀረበም የሀገሪቱ የውጭ ጉዳይ ሚኒስትር ሞሐመድ አብድራዚቅ የተባበሩት መንግስታትና የአፍሪካ ህብረት ኃላፊነታቸውን ተላልፈው የሚገኙ የአሚሶም አመራሮችን ተጠያቂ እንደሚያደርጉ አስጠንቅቀዋል። ኢስማኤል ዳሄር የተባሉ የጸጥታ ጉዳዮች ተንታኝ የሙሎንግን መባረር በሶማሊያ መንግስትና በአፍሪካ ህብረት የሰላምና ደህንነት ኮሚሽን መካከል ያለውን አለመግባባት በግልጽ የሚያሳይ ነው ብለዋል። ህብረቱ የሶማሊያ ዜጎችን እምነት ለማግኘት ያደረገው ጥረት አነሳ መሆኑን የጠቀሱት ዳሂር ከተቀናጀ የሰብአዊ ተልዕኮ ይልቅ አሚሶም የግል የጦር እንቅስቃሴዎች ላይ አተኩሯል ሲል ተችተዋል። ከሁለት ዓመታት በፊት በተመሳሳይ ኒኮላስ ሀያሶም የተባሉ የተባበሩት መንግስታት ድርጅት ልዑክን በሶማሊያ የውስጥ ጉዳይ ጣልቃ ገብተዋል በሚል ሶማሊያ አባራቸዋለች። አድማጮች ዜና የምተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ከአንድ ሙሉ ቀን ፍጥጫ በኋላ የዴሞክራቱ ፓርቲ አባል የሆኑ ተራማጅ እና ማዕከላዊያን ተብለው የሚጠሩት ቡድኖች አንድ ትሪሊየን ዶላር ውጪ የሚያስወጣውን የአውራ ጎዳናዎች የብሮድ ኢንተርኔት እና ሌሎች መሰረተ ልማቶች ማሻሻያ ረቂቅ ይጸድቅ ዘንድ ድጋፋቸውን ለመስጠት ተስማምተዋል። አሁን ረቂቅ ሕጉ ይሆን ዘንድ ወደ ፕሬዝዳንት ባይደን እንደሚላክ ታውቋል። ትላንት ሌሊት ላይ በተደረገው የድምፅ አሰጣጥ ስነስርዓት 228 ለ206 በሆነ ድምፅ የባይደንን ረቂቅ በመደገፍ ለወራት ሲሟገቱ የነበሩ የዲሞክራቱ ፓርቲ አባላት ድል አድርገዋል። በዚህ መሰረት የባይደን አስተዳደር እጅግ ግዙፍ የተባለውን የአሜሪካ አውራ ጎዳናዎችን፣ የባቡር ሀዲዶችን እና ሌሎች የመጓጓዣ መሰረተ ልማቶችን የማሻሻያ መርሃ ግብር ይቆጣጠራል። ባይደን ይሄ መርሃ ግብር ስራ እንደሚፈጥር እና ተወዳዳሪነትን እንደሚያበረታታ ቃል ገብተዋል። አድማጮች፣ ለዜናው የተመደበው ጊዜ በዚያ በቃ። ከቀሪ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ ጋዜጠኝና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ጥቅምት 26 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ በአህዱ ራዲዮ 94 ነጥብ ሶ ሶስት ላይ ታገኙናላችሁ። አሁን ለምሽቱ ወደ ያዝ ነው የመጀመሪያ ዝግጅታችን እንለፍ። የተጀመረ አንድ አመት የሞላው ጦርነት በሀገሪቱ ላይ ሰፊ የሆነ ማህበራዊ፣ ምጣኔ ሀብታዊና ስነ ልቦናዊ ጫና እያሳደረ ይገኛል። የኢትዮጵያ መንግስት ግጭቱን ለማስቆም የሀገሪቱን ሕልውና ለመታደግ በሚል ያወጣው በመላው ኢትዮጵያ ተፈጻሚ የሚሆነው የአስቸኳይ ጊዜ አዋጅ በሕዝብ ተወካዮች ምክር ቤት ባለፈው ሳምንት ጸድቋል። አዋጁ ከጥቅምት 23 ጀምሮ ለስድስት ወራት ተግባራዊ እንደሚሆን የተገለጸ ሲሆን አዋጁን ለማስፈጸም በጠቅላይ ኢታማዦር ሹም የሚመራ የአስቸኳይ ጊዜ መምሪያ እዝ መቋቋሙም ይታወሳል። ኤደን ገረመው አዋጁንና የኢትዮጵያን ሁኔታ በተመለከተ አስተያየት ከሰጡ ከሶስት ወጣቶች ጋር ቆይታ አድርጋ ተከታዩን አሰናድታለች። ይግዛው አባዬ የ26 አመት ወጣት ሲሆን በምህንድስና ተመርቆ ስራ ከጀመረ ገና አንድ አመቱ ነው። ነዋሪነቱ በጎንደር ዙሪያ ሲሆን፣ ጦርነቱ ስላስከተለበት ጫና እንዲህ ይላል የጦርነቱ መስፋፋት በቃ ረሀብ እንዲኖረን ዋል። በቃ በየቦታው በሁለቱም ክልል ያሉ ሰዎች እንዲሁም በሶስቱ ነል አሁን እሱ ያሉ ሰዎች አሁን በጣም በረሀብ የተገኝናለ አሁን ያነ በጣም አስቸጋሪ ነው። በቃ ያ ሞት ይኖራል። ብዙዎች በረሀብ ምክንያት ጠዋት ምክንያት ሞት ና ይኖራል። ያን ነገር ነው የሚያሳስበጣል። አሁን ከሁሉም ነገር በጣም ተወዷል። ሽንኩርት እንኳን አሁን ሀምሳ ብር ግብቷል እየተባለ ነው ለችሉ አምና አሁን አስር ብር አስራ አምስት ብር ስንገዛ የነበረው አሁን ሀምሳ ብር ግብቷል እየተባለ ነው። ዛሬ በጣም ተወዷል። ሶስት መቶ ብር። ሌላዋ የአዲስ አበባ ዩኒቨርሲቲ የአራተኛ አመት የህግ ተማሪ የሆነችው በጸሎት ከፈለኝ የኑሮ ውድነት እንዲሁም ሌሎች ጫናዎች ቢኖሩም በአሁን ሰዓት በተለይም በሰሜኑ የሀገሪቱ ክፍል ሰላም በማጣት ውስጥ የሚሰቃዩ ዜጎች በመኖራቸው እሷ እለት እለት በሰላም ወጥታ መመለሷን ከእነሱ ጋር በማነጻጸር የሰላም ዋጋዋ ከፍተኛ መሆኑን ትናገራለች። በጦርነቱ ምክንያት የኑሮ ውድነቱ በጣም እየናረ ነው ያለው፣ እና ይሄ ደግሞ ያው ሁሉም የአገሪቷ ክፍል ላይ ነው እየታየ ያለው ማለት ስለዚህ፣ እንደ ማንኛውም ሰው ከዛሬ ነገ ደግሞ የባሰ ነገር ነው ሁሉ የመጣ ያለው። ምንም አይነት ነገር ለመግዛት ለመገበያየትም ዋጋ በጣም እየናረ ሲመጣ ያስጨንቃል። እንዴት ነው መቀጠል የሚቻለው የሚለው ነገር ማለት ነው። ግን ያሁኔ ደግሞ የሚሰማኝ ከጫናው በላይ ደግሞ አዲስ አበባ ውስጥ እንደዚህ ከተማ ላይ ራሱ ወጥቶ መግባት መቻል በሰላም ወጥቶ መግባት መቻል በጣም ትልቅ ፕሪቪሌጅ እንደሆነ ይሰማኛል። ምክንያቱም ይህን ማድረግ የማይችሉ ብዙ ሰዎች ስላሉ አሁን አገሪቷ ውስጥ ባለው ሁኔታ ምክንያት ማለት ነው። አሁን በጦርነቱ አካባቢ ያሉ እንደ መቀሌ፣ በአማራ አካባቢ፣ በተለያዩ አካባቢዎች ሰዎች የተሰናቀሉ የተገደሉ ነው ተማሪዎች በተመሳሰሩ ገበታ ላይ ተነስተዋል። ስራቸውን ለማቋረጥ የተገደሉ ሰዎች አሉ። በብሔራቸው ምክንያት ፕሮፋይል የሚደረጉ ሰዎች አሉ እና ያያ ነገር እግዚአብሔር ይመስገን በእኔም በቤተሰቤ ላይ እስካሁን አልተከሰተም፣ ግን በጓደኞቼ በጎረቤቶቼ የማየው ነገር በጣም ያሳዝነኝ ነው። በዩኒቨርሲቲ አካባቢ ያለው ድባብ ከበድ ያለ ነው ስትል የምትገልጸው፣ በጸሎት የመፍትሄ አካል ለመሆን ምን ማድረግ እንዳለባት ባለማወቋ በስጋት ውስጥ ነው ያለሁትም ትላለች። ያለ ብዬ ማስበው በእኔ ላይ ፐርሰናል ያለ ብዬ ማስበው ጫና ትምህርት ቤት ዩኒቨርሲቲ አካባቢ ደግሞ ያስፈራል። ምክንያቱም ምንም ነገር ሲነሳ ብዙ ጊዜ ከተማሪ ነው የሚጠበቀው አደለ። ወጣቱም ብዙ የወጣቱ ያለው ትምህርት ቤቶች ዩኒቨርሲቲ ስለሆነ ማለት ያው አዲስ አበባ ዩኒቨርሲቲ ከሌሎች ዩኒቨርሲቲ ይሻላል ብዙ ጊዜ አሁን ከዚህ በፊትም እንደዚህ አንዳንድ ብጥብጦች እንደዚህ ረብሻዎች ሲነሱ አዲስ አበባ ዩኒቨርሲቲ ብዙ የተረጋጋ ነው ከሌሎች ከምንሰማቸው ከክፍለ ሀገር ካሉ ዩኒቨርሲቲዎች ማለት ነው። ግን ያለው ድባብ አሁን በክፍል ውስጥ ያለው ነገር ደግሞ እንደ ህግ ተማሪ ያው ለፖለቲካ ሙሉ ለሀገር ተሆነ ሁኔታም ቅርብ ስለሆነ ያው ቴንሽኑን ሲል ታደርጊያለሽ ክላስ ካሉ ተማሪዎች አንስቶ ማለት ነው። ያ ደግሞ ያው ሪዘርቭ እንድትሆኝ ሀሳብሽን ደግሞ እንደዚህ በግልጽ እንዳትገልጅ ያደረግሻል። ግን ያው ይሄ ደግሞ ጊዜ እስኪያልፍ ድረስ ማድረግ ያለብኝ ነገር እንደሆነ ይሰማኛል። ያው ጫና ቢኖረውም ሪስኩ ከባድ ስለሆነ ስጋቱ ከባድ ስለሆነ ማለት እንጂ ከዛ ውጭ በአዲስ አበባ ዩኒቨርሲቲ ላይ ይህም ያለ የተጋነነ ነገር እስካሁን ድረስ አላጋጠመኝም። ከዛም በላይ ደግሞ ወደ ፊትስ የገበያው የስራው ማርኬት ምን ይመስላል፣ ስራ የሚባል ነገር እስካለ ወይ፣ ሀገሪቷስ እንዴት ነው የምትቀጥለው፣ ሀገር ውስጥ ትሆናለች ወይ የሚለው ነገር ያሳስበኛል፣ እንደ ማንኛውም ዜጋ ከዛም በላይ ደግሞ ያው ነገ ጠዋት ተመርቆ ወደ ስራ መግባት እንደሚፈልግ ተማሪ ማለት ነው

ማለት ምናልባት የጠበኩት ነገር ስለሆነ ሊሆን ይችላል። ያው እየተባባሰ እየተባባሰ የመጣ ነገር ስለሆነ እዚህ ደረጃ ላይ ይደርሳል ብዬ ወረ አስቤው ነበር እና ያስደነገጠኝ ነገር አይደለም። ግን ሁኔታ በጣም ያሳዝናል። አሁን ያለውን ነገር ለመጠበቅ በቃ ወይም ደግሞ ነገ ጠዋት ይቺ ሀገር ሀገር ሆና እንድትቆይ ለማድረግ የተቻለውን ሁሉ ማድረግ አለበት ብያምናለው። የሚከተላቸውን መንገዶች ሁልጊዜ ባልስማማባቸውም ለምን እንደተደረገ ይገባኛል። ሌላው ስሙና ማንነቱ እንዳይገለጽ የጠየቀ ወጣት በግንባታ ስራ ላይ እንደሚገኝ ገልጾ ጦርነቱ ስራ በማቀዝቀዙ የሰራተኛ ደሞዝ መክፈል እንዳልቻሉ በመግለጽ ይህም የሰራተኞቹንና የአጋሮቹን ቅስም እየሰበረ ነው ይላል። እንደ ግለሰብ ያው መቼም ያሳሳቢ ነገር ጦርነት ማንኛውም ሰው ማፈናቀሉ መጉዳቱ የማይቀር ጉዳይ ነው አንዳንዱ ሊሞት ይችላል ከንግዱ ሊፈናቀል ይችላል እኛ ንግዳችን ደክሟል ኢኮኖሚው ወልቋል ሰራተኛ ደመወዝ ለመክፈል በማንችልበት ደረጃ ላይ ነው እንትን የምናደርገው ያያ ነው ያለው እና እየታገልን ነው ነገሮችን እንትን ለማድረግ ስለዚህ ጦርነቱ ፎር ሹር ያው ጎቶናል የአራተኛ አመት የህግ ተማሪ የሆነችው በጸሎት እሷና ጓደኞቿ ስደትን ባያስቡትም በዩኒቨርስቲ አካባቢ ግን ወጣቶች ስደትን እንደ አማራጭ እያንሸራሸሩት መሆኑንም ገልጻ እሷ ግን ሁኔታውን እስከ መጨረሻው ለማየት መወስኗን ትገልጻለች። እንደዚህ አይነት ሀሳብ ያላቸውን ሰዎች አቃለሁ አቃለሁ እንደዚህ አይነት ሀሳብ ካላቸው ሰዎች ጋር ተወያይቼ ብት አቃለሁ በዚህ ጉዳይ ግን አገር ሀገር ለቆ መውጣት ለእኔና በቅርብ ላሉ ጓደኞች እንደ መፍትሄ አላይ ነው። እንደ መፍትሄ የሚያዩት ሰዎች ለምን እንደሚያዩት ይገባኛል። ግን አሁን ላይ አሁን በቃ ኮቪድ ከገባበት ጊዜ ጀምሮ ሀገራችን ቸኮን ዓለም ላይ የተፈጠረ ነገር እያየ ነው ነው አደለ። ስለዚህ ከሀገሬ በወጣ የተሻለ ነገር ያጋጥመኛል ብዬ አላም። ስለዚህ ይሄ ጊዜ እስኪያልፍ ድረስ እኔ በግሌ በማምነው ወደ ፈጣሪ ከመጣለ ውጪ ያለውን ጋፋፋ ብሬ ከቤተሰቦቼ፣ ከጓደኞቼ ከቤቶቼ ጋር መጋፈጥ ነው እንጂ ምርጫ ማደርገው ሀገርን ለቆ መውጣት መፍትሄ ነው ብዬ አላም። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባ እናልፋለን። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ አስተባባሪነት በየዓመቱ የሚዘከረው ዓለም አቀፍ የሚዲያና የመረጃ አስተምህሮ ሳምንት ግሎባል ሚዲያ ኤንድ ኢንፎርሜሽን ሊትሬሲ ዊክ ለአስረኛ ጊዜ ባለፈው ሳምንት ተከብሯል። የመገናኛ ብዙኃንና የመረጃ ፍሰት ስኬቶችና ተግዳሮቶች የተወሰኑበትን ይህንን ሳምንት ለቁም ነገር ለመዋል ከተንቀሳቀሱ ኢትዮጵያውያን በወጣቶች የሚመሩ ተቋማት መካከል አንዱ ሀቅ ቼክ ነው። ሀሰተኛ መረጃዎችን በመዋጋት ተግባር ላይ የተሰማራው ተቋም ኢትዮጵያውያን በዘርፉ ውስጥ ሊያቋቁሟቸውና አፋጣኝ እርምጃ ሊወስዱባቸው የሚገቡ ጉዳዮችን በሳምንቱ ሲያስገነዝብ ሰምቷል። ከዚህ ጋር በተያያዘ ተጨማሪ ሀሳቦችን ለማንሳት ያሰበው ሀብታሙ ስዩም በተቋሙ ውስጥ በዋና የመረጃ አጣሪነት ዘርፍ በማገልገል ላይ ከምትገኝ ወጣት ጋር አጭር ቆይታ አድርጓል። ያው ሮቦታ አያሌው ይባላለው ሀቅቼክ በሚባል የመረጃ አጣሪ ተቋም ውስጥ በሊድ ፋክቼከርነት ወይም ደግሞ ሀቅ አንጣሪ ወይም የማጣራት ስራውን በመም- ራት ነው የምሰራው። እንግዲህ ዓለም አቀፍ የሚዲያና የመረጃ አስተምሮት ሳምንት ከሰሞኑ እየተከበረ ይገኛል። ለምን እንደሚከበር በጥቂቱ መጀመሪያ እንነጋገር። እነማን እንዲያከብሩትስ የተመረጠ ሳምንት ነው? በዓለም አቀፍ ደረጃ አሁን ለአስረኛ ጊዜ ነው እየተከበረ ያለው። ያው በዩኔስኮ አነሳሽነት ወይም ደግሞ ዩኔስኮ ነበር ያንን ቀን እንዲከበር ያሰ ነው አንድ ሳምንት ሙሉ ከኦክቶበር ትዌኒ ፎር እስከ October thirty-one is the dress. እየተከበረ ይገኛል። በዚህ ዓመት ደግሞ የሚከበርበት መሪ ቃሉ ሚዲያን ኢንፎርሜሽን ሊትሬሲ ፎር ፐብሊክ ጉድ ወይም ደግሞ የሚዲያ ና የመረጃ አጠቃቀም ንቃት ለህብረተሰብ ጥቅም በሚል መሪ ቃል ነው እየተከበረ ያለው። አሁን ላይ አለማችን በተለይ ዲጂታልም የሆንን ከመምጣቱ አንጻር ማንበብና መጻፍ ወይም ኖርማል ሊትሬሲ የምንለው ብቻ በቂ አይደለም። የሰው ልጅ እያንዳንዱ የእለት ተዕለት እንቅስቃሴ ሆን በመረጃዎች ላይ በሚዲያዎች ላይ ተመርኩዞ ነው እያንዳንዱን እንቅስቃሴውን እየመራ ያለው። ስለዚህ ያንን ደግሞ በእውቀት ላይ ተመስርቶ በንቃት ላይ ተመስርቶ መረጃዎቹን ራሱ መርምሮ አጣርቶ መጠቀም ስላለበት ያንን አዌርነስ ለመፍጠር ወይም ደግሞ የዛን ንቃት ለማነሳሳት ተብሎ ነው የሚከበረው ማለት ነው። የተሳሳቱ መረጃዎች ስርጭት ባየለበት፣ ማህበረሰቡ በመረጃ ሩምታ በሚቸገርበት በአሁኑ ሰዓት ይህን ሳምንት ማክበሩ ምን ያክል አስፈላጊ ነው? እናንተስ ሳምንቱ በቁም ነገር እንዲገባደድ ምን የተለየ ነገር አደረጋችሁ? እኛ ያው ሳምንቱን እንደ ሀገር ደረጃ በብዛት ወይም ደግሞ እንዲህ ካምፔን ተደርጎ እየተከበረ አልነበረም። ብዙም ጉዳዩም እንደምታውቀው ብዙም ትኩረት ያላገኘ ጉዳይ ነው ይሄ የሀስተኛ መረጃ መስፋፋት። የሚዲያ አጠቃቀም ንቃት የምንለው ኢሹ ብዙም የሚወራበት ወይም አቴንሽን የሚሰጠው ጉዳይ አይደለም እኛ ሀገር ላይ እና ያንን ከመቀየር አንጻር ሀቅ ቼክ የአቅማችንን በ አጭር ጊዜ ውስጥ በራሳችን የተለያዩ መንገዶችን በመጠቀም አዌርነስ ክሬት ለማድረግ ሞክረን ነበር። ከነዛም ውስጥ ያው ኖርማሊ እስከዛሬ መረጃዎችን ስናጣራ ወይም ፋክት ቼክ ስናረግ፣ ሰው ደግሞ እንዴት እነዛን መረጃዎች መልሶ ማጣራት እንደሚችል የተለያዩ በኢንፎግራፊክስ መልክ ኦዲዮ ቪዥዋል በተለይ ዩቲዩብ ላይ የተለያዩ ፕራክቲካል የሆኑ ቲፖችንም እንሰጥ ነበረ። መረጃዎችን ሰዎች እንዴት ማጣራት እንደሚችሉ ሎችን እንዴት ማጣራት እንደሚችሉ ምናምን ማለት ነው እና በዚህ ሳምንትም ያንን በይበልጥ በስፋት እየሰራንበት ነበር ያሳለፍነው። ከዛ በተጨማሪ የተለያዩ ብሮሸሮችን አሳትመን ለአውትሪች ወተን ነበረ ለህብረተሰቡ አዲስ አበባ ውስጥ አንዳንድ አካባቢዎች ላይ እየተዘዋወርን እነዚህም ብሮሸሮች በማደል ሰው ደግሞ ምን አይነት የመረጃ አጠቃቀም ሁኔታ ወይም ንቃት አለው የሚለውን አንዳንድ ሰዎችን እየጠየቅን እያነጋገርን አሳልፈን ነበረ። ሌላኛው ፌስቡክ ላይ ኦንላይን ትሬኒንግ ፌስቡክ ላይ ላይቭ የሚስተላለፍ ኦንላይን ትሬኒንግ አዘጋጅተን ነበረ በሀቅቼክ ሶሻል ሚዲያ ፔጅ ላይ በዛም መረጃ እንዴት ማጣራት ይቻላል፣ ምስሎችን እንዴት ማጣራት ይችላሉ የሚለውን አጠር ያለ ትሬኒንግ ይሄ ቤዚክ የምንለውን መሰረታዊ የፋክት ቼኪንግ እውቀት እንዲኖራቸው ህብረተሰቡ ስልጠናን አዘጋጅተን ነበረ። ሌላኛው ደግሞ ክለብ ሀውስ በሚባል አሁን ላይ ትሬንዲንግ የሆነ የመጣ አንድ አፕሊኬሽን አለ በኦዲዮ ሰዎች ዲስከስ የሚያደርጉበት እዛ ላይ የተለያዩ ባለሙያዎችን ኢትዮጵያ ውስጥ ሚዲያ ሊትሬሲ ላይ እየሰሩ ያሉ ተቋማትን የሚወክሉ ባለሙያዎች እንዲሁም ደግሞ የዩኒቨርሲቲ አስተማሪዎችንም ጭምር ከእኛም የተወጣጡ የተለያዩ ፋክት ቼከሮችን በመጨመር ዲስከሽን አድርገን ነበር። እሱም ለፐብሊኩ ክፍት ነበረ እና እዛም ላይ የተሳተፉ ሰዎች ነበሩ። በቴሌቪዥኖችም እንዲሁም ደግሞ በሬዲዮ ፕሮግራሞችም ላይ የተለያየ ነገር በማድረግ ስለ ሚዲያ ሊትሬሲ ስለ ፋክት ቼኪንግ እንዲሁም ደግሞ ስለ ሀሰተኛ መረጃ ሰው ንቃት እንዲኖረው ወይም ደግሞ እውቀት እንዲኖረው የተለያየ ጉዳዮችን በማድረግ አሳልፈነዋል። ረሆቦት፣ እንደምታውቂው በሀሰተኛ መረጃዎች ስርጭትና በመሳሰሉት ችግሮች ከተፈተኑት ሀገራት መካከል አንዷ ኢትዮጵያ ናት። ጥቂት የማይባሉ ኢትዮጵያውያን በቂ የሚዲያና የመረጃ ንቃት ሕሊና ስለሌላቸው መልካም እድሎቻቸውን እያጡ እንደሆኑ ይነገራል። ሀገሪቱ ያለችበትን የእርስ በርስ ግጭትም በማጋጋል ደረጃ ያለውን አስተዋጽኦም የሚያነሱ አለ። ይህን ለማስተካከል በሀገር ደረጃ ምን መደረግ አለበት ብለሽ ትመክሪያለሽ? እናንተ እንደ አንድ ተቋም፣ በወጣቶች እንደሚመራ አንድ ቡድን የራሳችሁን ይህን ያክል እንቅስቃሴ አድርጋችኋል። በሀገር ደረጃ በህዝብ ደረጃ መታሰብ የሚገባቸው ጉዳዮች ውስጥ ምን አይነት ናቸው አዎ በጣም እንዳልኩ እኛ ሀገር እንደ ሌግዘሪ አሁን ላይ በተለይ ስለዚህ ጉዳይ ስታወራ አንዳንዴ እንደ ሌግዘሪ የሚታይበት ሁኔታ ነው ያለው ሰው ኦሬዲ የራሱን ጥግ ይዞ የራሱን የኢንፎርሜሽን ሶርስ ይዞ እነሱን እንኳን ሳያጣራ የሚወስድበት አንድ ነገር ፌስቡክ ላይ ወይም ደግሞ ሶሻል ሚዲያ ላይ ከወጣ እውነት አድርጎ የሚወስድበት ሁኔታ ነው ያለው። እና አንደኛ መደረግ ያለበት ኢሹ መሆን አለበት የተለያዩ ተቋማት የሚመለከታቸው አካላት በሙሉ ስለ ጉዳዩ ሊያወሩ ስለ ጉዳዩ እነሱ ራሱ እውቀት ሊኖራቸው ይገባል። ሌላኛው ካሪኩለም ውስጥ በተለይ ያደጉት ሀገራትን በምንመለከትበት ጊዜ እነ ፊንላንድን እነ አሜሪካን በምንመለከትበት ጊዜ የትምህርት ካሪኩለም ውስጥ ገብቶ በተለይ ከልጅነት ጀምሮ ሁሉ እየተሰራበት ያለበት ሁኔታ ከኢሊመንተሪ ስኩል ጀምሮ ስለ ሚዲያ ሊትሬሲ፣ ስለ ሚዲያ፣ ስለ መረጃ አጠቃቀም እየተማሩበት ያለበት ሁኔታ ነው ያለው። እኛ ሀገር ግን ኢቨን የጆርናሊዝም ስኩል ውስጥ ራሱ ለጋዜጠኞች ራሱ ትምህርቱ እየተሰጠ አይደለም እና እሱ መቀየር አለበት። የትምህርት ፖሊሲያችን ፖሊሲ ሜከሮች ስለዚህ ጉዳይ በደንብ ሊያስቡበት ሊሰሩበት ይገባል። ሌላኛው እኚህ ሴት ሰዎች የተለያዩ በተለያዩ ጉዳይ ላይ የተቋቋሙ ሲቪል ማህበራትም በጉዳዩ ላይ ትኩረት ሰተው በደንብ ኢንቨስት እያደረጉ ሪሶርሳቸውን የሰው ኃይልን ከማብቃት አንጻር፣ ኤክስፐርቶችን ከማብቃት አንጻር፣ ጋዜጠኞችን ከማብቃት አንጻር ለዚህ ጉዳይ በደንብ መስራት አለባቸው ብዬ አስባለሁ። ይህ ደግሞ ብቻ የሚሰራ ወይም ደግሞ እንደ ሀቅ ቼክ ባሉ ተቋማት ብቻ መሰራት ያለበት፣ በፋክት ቼከሮች ብቻ መሰራት ያለበት ጉዳይ ሳይሆን ሁሉም በትብብር ሊሰራበት የሚገባ ጉዳይ ነው። ሌላኛው ምን መሰለ ኖርማሊ አሁን ኢትዮጵያ ውስጥ ቤዝ ያደረጉ የሀገር በቀል ፋክት ቼከሮች ራሱ ሀቅ ቼክን ጨምሮ ከዛ ውጭ በጣት የሚቆጠሩ ናቸው እና እንደዚህ አይነት ኢኒሺየቲቮች ሊበረታቱ ሊበዙ ይገባል። ምክንያቱም ምንም እንኳን ይሄ ፋክት ቼኪንግ የምንለው ወይም መረጃ ማጣራት ሙሉ ለሙሉ መፍትሄ ባይሆንም ግን ደግሞ ህብረተሰቡ ዘንድ ኩዌስችን ማድረግ እንዲጀምር ህብረተሰቡ ለካ እንደዚህም አለ ለካ ሐሰተኛ መረጃም አለ የሚለውን አዌርነስ ለመፍጠር በተለይ በጣም ትልቅ አስተዋጽኦ ያበረክታል። እንደዚህ አይነት መረጃ አጣሪዎችና እንደኛ አይነት መረጃ አጣሪዎችን በደንብ ሊደገፉ በደንብ ትኩረት ሊሰጣቸው፣ እንዲሁም ደግሞ ሊበዙ ይገባል። ያው ከመንግስትም ህብረተሰቡን ሪች የማድረግ ብዙ አጋጣሚ በተለይ እኚህ የስቴት ኦውንድ የሆኑ ሚዲያዎች በተለይ የአየር ሰዓት ሰጥተው ስለ ጉዳዩ በደንብ ሊያወሩበት፣ ስለ ጉዳዩ በደንብ ሊሰሩበት ይገባል። እጅግ በጣም አመሰግናለሁ። ሮቦታ ያሌው፣ ሀቅ ቼክ በተሰኘው የመረጃ አጣሪ አውታር ውስጥ በዋና አጣሪነት በባልደረባነት ትሰሪያለሽ። ዓለም አቀፍ የሚዲያና መረጃ አስተምሮት ሳምንት ግሎባል ሚዲያ ኤንድ ኢንፎርሜሽን ሊትረሲ ዊክ አስመልክተሽ ሀሳብሽን ስላቀበልሽን በእጅጉ አመስጋኞች ነን። መልካም ምሽት ይሁንልሽ። እኔም አመሰግና ሙንና እንግዳውን እናመሰግናለን። ወደ ተከታዩ ዘገባችን እንውሰዳችሁ። ወደ ደቡብ ክልል ነው የምናልፈው። የኢትዮጵያ ህገ መንግስትና የክልሉ ህገ መንግስት ተጥሶ በምርጫው የተሸነፉ ፓርቲ አባል የኮሬን ህዝብ ወክለው የፌዴሬሽን ምክር ቤት አባል ሆነው ተሰይመዋል፣ ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የደቡብ ክልል መንግስትን ከሷል። በፌዴሬሽን ምክር ቤት ወኪል የነበሩት በምርጫው አሸንፎ የክልሉ ምክር ቤት አባል የሆነ አሊያም ምክር ቤቱ ከውጭ በቀጥታ የሚያስመርጥ መሆን ሲገባው የተወከለው ግን በክልሉ መንግስት የተመረጠ ወረዳውን የማይወክል ግለሰብ ነው ሲሉ ወቅሰዋል። በሐዋሳ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰር ሽመልስ አሻግሬ ህጉ መጣሱን ገልጸው የክልሉ ምክር ቤት እርምጃ መውሰድ እንዳለበትና የህገ መንግስት ትርጉም መጠየቅ እንደሚቻል ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ያስደምጠናል። በደቡብ ክልል አማሮ ልዩ ወረዳ የኢዘማ ፓርቲ ሰብሳቢ አቶ አብርሃም አለማየሁ ህገ መንግስት ተጥሷል ሲሉ አንቀጽ ጠቅሰው ቅሬታቸውን ለቪዮ ይገልጧል። የኢፌዴሬ ህገ መንግስት አንቀጽ ስልሳ አንድ ኒውስ አንቀጽ ሶስትና የደቡብ ህገ መንግስቱን በጣሰ ሁኔታ ስለተፈጸመብን ነው። ይህንን ነው እንግዲህ ለመክሰስ የቻል ነው። ምክንያቱም ህዝቡ በመረጠው ልክ የራሳቸው መብት መጠቀም አለበት። በዛ ልክ ማይሆን ከሆነ ለምንድን ነው ህዝቡ የመረጠው የምል ሀሳብ ነበረ ነው። አሁንም ህዝቡ የሚፈልገው ነገር ዛሬም፣ ነገ የራሳቸውን የመረጡት ሰው በቦታው ለመላክ ነው ህዝቡ የሚፈልገው። በዛ ልክ ካልሆነ ምርጫ ምን አስፈለገ ነው። ምርጫ ማ በዚች ሀገር ላይ እናመጣለን የምንለው ዲሞክራሲም የህዝብ መብት የሚባለው አብላጫው የህዝብ መብት ተብሎ እስከ ዛሬ የነበረው ነገርም ተግባራዊ ስለማይሆን በትክክል በተባለው ልክ አንቀጹ እና ህጉ በምፈቅደው ልክ ነው መሆን ያለበት የምል ነው። የህዝቡ አቋም ይሄ ነው። ህግ ጣሱ ብለው ፓርቲያቸው እየከሰሰ ያለውም የክልሉ ህግ አውጪዎችና አስፈጻሚዎች እንደሆኑም ሰብሳቢው ተናግሯል። የደቡብ ምክር ቤት ነው በዋናነት የደቡብ መንግስትና ቀጥሎም ደግሞ በአማሩ ላይ ያለው የብልጽግና ፓርቲ ተግባር ነው። ሁለቱም አንድ ላይ በመሆን ነው ይህንን በህዝብ ላይ እንዲህ አይነት ተግባር የፈጸሙት ሁለቱ በመናበብ የሰሩት ስራ ነው። በመሆኑም ህዝቡ የመምረጥና በመረጠው የመመራት ህገ መንግስታዊ መብቱ እንዳልተከበረ አስታውቋል። ድርጊቱ በዲሞክራሲ ባህል ግንባታ ላይም እንቅፋት የሚሆን አድራጎት ነው በማለትም ፓርቲያቸው ኮንኗል። ህዝቡ ነው ያቀረበው። እንደ መስሪያ ቤት ወይም እንደ ፓርቲ በነው ፊርማ የወጣ ቢሆንም የህዝብ ጥያቄና በክልሉ መንግስት ላይ የቀረበውን ክስ በተመለከተ ማብራሪያ እንዲሰጡ ወደ ተለያዩ የክልሉ የመንግስት ባለስልጣናት የእጅ ስልክ ላይ ቢደውልም ባለስልጣናቱ በሚያቀርቧቸው የተለያዩ ምክንያቶች የተነሳ አልተሳካም። ዳሩ ግን ማንነታቸው በመገናኛ ብዙኃን እንድገለጥ ያልፈለጉ አንዳንድ የክልሉ ምክር ቤትና የብልጽግና ፓርቲ ባለስልጣናት የክልሉ ርዕሰ መስተዳድር የፌዴሬሽን ምክር ቤት አባላትን ዝርዝር ለምክር ቤቱ አቅርበው ሲያስጸድቁ በክልሉ ምክር ቤት የብሔረሰቡ ተወካዮች መቃወም ሲገባቸው በሙሉ ድምፅ ጸድቋል ሲሉ መልሰው ትችታዘል ሀሳብ ያቀርባሉ። አክለውም ምርጫውን ያሸነፈ ፓርቲ ብሔረሰቡን በፌዴሬሽን ምክር ቤት ይወክላል የሚል ዝርዝር ጉዳይ በህገ መንግስቱ ላይ አልተቀመጠም ሲሉ የመከራከሪያ ነጥብም ሰንዝረዋል። ኢዜማን ወክለው ተወዳድረው በማሸነፍ በክልሉ ምክር ቤት ብሔረሰቡን ከወከሉ የምክር ቤቱ አባላት ውስጥ አስተያየታቸውን ለቪኦኤ ሰጡት አቶ ዘናኒ ኢህዱላም በዚህ ሀሳብ አይስማሙም። እስካሁን በተደረጉ አምስቱ ምርጫዎች የፌዴሬሽን ምክር ቤት አባላት ሲመረጡ የነበረው ከክልሉ ምክር ቤት አባላት ነበር ሲሉም የቀረበውን የመከላከያ ሀሳብ አጣጥለዋል። ይልቁንስ አለ ብሎ ያሰቡትን የሕግ ክፍተት ወደሚፈልጉበት አንሻፈው በመተርጎም ዓላማቸውን ለማሳካት ተጠቅሟለሁ የሚሉት ከዛ ፈንግጠን ግን በራሳችን ተነስተን ከምድር ከምክር ቤቱ ዲሲፕሊን ውጭ መድረክ ተነስቶ ይሄ ምክር ቤት እንዴት ነው አካሄዱ የሚለውን ቅሬታ እስከ ማቅረብ ድረስ ደርሰናል። እሱ ብቻ ሳይሆን ኋላ ላይ ጉባኤው ከተበተነ በኋላ ኢንፎርማሊ በሆነ መልኩ መድረክ ላይ ሄደን እየተከበሩ የምክር ቤቱን አፈ ጉባኤው ወይዘሮ ፋጤ ስርሞሎን ጠይቀን ይሄ ህገ ወጥ ነው ህገ መንግስታዊ ጥሰት ተፈጽመዋል የሚለውን ጠይቀን አው በቃ ተሻሽሏል የሚለው መልስ ነው እየሰጡን። በሚቀጥለው ስቴፕ ላይ ነው በኢዜማ ፓርቲ ጽህፈት ቤት በኩል ህጋዊ ሌጋል ፕሮሲጀር ተከትሎ ጥያቄዎች እንዲሄዱ ወደሚመለከተው አካላት እንዲደርሱ የማድረግ ስራ እኛ በሰጠናቸው መረጃ ነው። ፓርቲም እንደ ፓርቲ ጽፈት ቤት የአማሮ ዜማ ጠቅላላ ጉባኤም ጠርቶ እንደዚህ አይነት አካሄድ ላይ ያለ በወቅቱ ግን እኛ ዝም ብለን አልተውንም። በአዋሳ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰር ሽመለሽ አሻግሬ የኢፌዴሬ ህገ መንግስት አንቀጽ 61ና የፌዴሬሽን ምክር ቤት ውክልናና ኃላፊነት የሚደነግገው አዋጅ 251 አንቀጽ 47 መጣሳቸውን ገልጧል። ብሄረሰብ ተኮር ስለሆነ ብሄረሰቦ አንድን የምርጫ ክልል በአብዛኛው አንድ ብሔረሰብ የሚወክል ከሆነ ቀጥታ የዛ ብሔረሰብ ወኪል ይላካል። ግልጽ ነው። በሌላ በኩል ግን ለምሳሌ አሁን እንዳጋጠመ አይነት ሌላ ፓርቲ የሚያሸንፍ ከሆነ በጣም ካለው ፓርቲ ውጭ ያለ ሌላ ፓርቲ የሚያሸንፈው ለምሳሌ ኢዜማ ነው። አሁን ጥያቄው ላይ ያለው አማራ አካባቢ የተመረጠው ኢዜማ ነው። ስለዚህ የምርጫ ክልል ጠቅላላ የመረጣቸው መረጣቸው የአንድ ፓርቲ አባላት ከሆኑ ከሌላ ፓርቲ የሚላክበት የሚለው እንዳይኖርም። ስለዚህ አሁን ተነሳው መከራከሪያ ሀሳብ የሆነው የክልል ምክር ቤቶች ይልካሉ ስለተባለ፣ መቶ መቶ ነጻ ናቸው ማለት ህዝቡ የመረጠውን ብቻ ነው መላክ የሚቻለው የሚል እምነት አለ። የተፈጠረውን ክፍተት ለማረምና ችግሩን ለመፍታት የክልሉ ምክር ቤት የርምት እርምጃ መውሰድ እንዳለበትም ተናግሯል። ካልሆነም የህገ መንግስት ትርጉም መጠየቅ እንደሚቻልም አስገንዝቧል። ተጠናቀው ምክር ቤት በዓመት በቴ ስለሚሰበሰብ ከቀጣዩ ስብሰባ አስቀድሞ በስድስት ወራት ሶስት ማን የዚህ ብሄረሰብ ተወካይ ነው የሚለው ማስተካከል ይላል። ስለዚህ የማስተካከያ ጊዜ ስላለው የደቡብ ክልል ምክር ቤት ህዝቡ የመረጠውን የትኛውን ፓርቲ አባል ይሆን ያንን መላክ ይገደዳል። ነገር ግን የኔ አድርጎ የማይገኝ ከሆነ ህዝቡ የፌዴሬሽን ምክር ቤት ይሄንን ለክልል ምክር ቤቶች የተሰጠውን ስልጣን በህገ መንግስት ትርጉም ማስጠየቅ ይችላል። ማለት ማስጠየቅ ማለትም ማለት ነው። ክልል ምክር ቤቶች መርጠው ይልካሉ ማለት ከተመራጮቹ መሀል ህዝቡ ከመረጣቸው ሰዎች መሀል ማለት ነው፣ ወይስ እንደፈለገው ከፓርቲ መንግስት ከመሰረተው ፓርቲ መላክ ይችላል የሚል የህገ መንግስት ትርጉም ማስጠየቅ ይችላል። የተሰማለው ስለዚህ፣ በጣም በፍጹም አይደለም። የተመረጠ ፓርቲ አይደለም። ስለዚህ ህዝቡንም ይወክላል ተብሎም ስለማይገመት ወደ ሁለተኛው ወደ ህገ መንግስት ትርጉም ወደ ሌላ ጉዳዮች ከመገባታቱ በፊት የክልሉ ምክር ቤት ይቀጥላሉ ይህንን ስህተት የአርማ ላይ ጉዳዩን ለክልሉ መንግስት፣ ለፌዴሬሽን ምክር ቤትና ለምርጫ ቦርድ በደብዳቤ ማሳወቃቸውን የገለጡት የወረዳው የኢዘማ ፓርቲ ሰብሳቢ አቶ አብርሃም ምላሽ በመጠባበቅ ላይ መሆናቸውን ለቪኦኤ ተናግሯል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። ዘጋቢዎቻችንን እናመሰግናለን። አድማጮች ወደ ተከታዩ ዘገባችንን እንወስዳችሁ። አንድ ሰውም እናስተዋውቃችሁ ረዳት ፕሮፌሰር ዶክተር መቅደስ ዳባ በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የማህፀንና ፅንስ ሐኪም እንዲሁም በኢትዮጵያ የፅንስና ማህፀን ሐኪሞች ማህበር ፕሬዚዳንትና የሁለት ልጆች እናት ናቸው በቅርቡም አለም አቀፍ የፅንስና የማህፀን ፌዴሬሽን በአለም ዙሪያ በዘርፉ በምርምር አስተዋጽኦ አድርገዋል በሚል በአውሮፓውያን የቀን አቆጣጠር በ2021 ዓ.ም ከመረጣቸው ባለሙያዎች መካከል አንዷ በመሆን የፊጎ አዋርድ ሽልማት ወስደዋል። የደንገረመው ዶክተር መቅደስን አነጋግራቸው ነበር። ዶክተር መቅደስ እንዴት ወደዚህ ሙያ እንደገቡ ከሚያስረዱበት ቆይታቸው ይጀምራል። ህክምና ከመግባቴ በፊት የአስራሁለተኛውን ትምህርቴን እስክጨርስ ድረስ ባለው ጊዜ ማስበው ያው ሳይንቲስት ሆናለሁ የሚል ነበረ። ስለዚህ የሳይንስ ትምህርት ነበር የመረጥኩት ሙያ ከዛ በኋላ ያው ወደ ህክምና ትምህርት ከገባውም በኋላ የመጀመሪያዎቹን የልምምድ ጊዜ የምናደርግባቸው አመታት አሉ ክሊኒካል ዬር የምንለው። ሊሄድን በምናይበት ጊዜ ያጋጠመኝ በወይ በማዋለጫ ና በማህጸንና ጽንስ ትምህርት ክፍል ውስጥ ነበረ። ይሄ ማለት ገና እንግዲህ የህክምና ትምህርት ጀምረን ወደ ሶስተኛ አራተኛው አመት አካባቢ ማለት ነው። እና በጣም የገረመኝ ነገር ማህጸንና ጽንስ ትምህርት ክፍል ውስጥ ያሉት የማህጸንና ጽንስ አኪኖች ቁጥር በጣም ዝቅተኛ ነበረ፣ በሚገርምሽ ሁኔታ ሶስት ብቻ ነበሩ የዚህ ስፔሻሊስቶች የነበሩት። እና በጣም ስለገረመኝ በሙሉ ሀገሬ ውስጥ ስንት የማህጸንና ጽንስ ሐኪም አለ? የሁሉ እናት አለ፣ የሁሉ ወጣት አለ፣ የሁሉ ሴት አለ። እና ምንድን ነው ስንትን ያለ የጠየኩኝ እና ያን ጊዜ እንግዲህ አሁንም ካለበት ከኢትዮጵያ አሁን እራሱ በዚህ ጊዜ አንሺ ራሱ አይሞላም የኢትዮጵያ ውስጥ ያለ የማህጸንና ጽንስ ሐኪም ቁጥር። በጣም አዘንኩኝ። መጡት ሴቶች ብዙ አገልግሎት ይፈልጋሉ። በጣም ሰአት ወስዶ ማማከል ይፈልጋል እንግዲህ እንደ ሌላው አይነት ሕክምና ክፍል አይደለም። በደንብ ጠጋ ብለሽ የሰውን ህመም በደንብ አዳምጠሽ ጥያቄያቸውን በደንብ ሳንተሽ ጊዜ ወስደሽ አስረድተሽ ማሳለፍ ያለብሽ ነገሮች አሉ። በተለይ ከጸንሱን ውጭ የማህጸን ሕክምናው ላይ በተለይ ጣቶች ሲመጡ ትልልቆች ሲመጡ በምናይበት ሰት ሰዓት በደንብ ይፈልጋልና ባለሙያዎችን አከፋፍለን ለአንድ ሴት አንድ ሐኪም መመደብ ብንችል በጣም ደስ ይላል ብዬ በራሴ ማሰብ ጀመርኩኝና እና በዛ ምክንያት ነው ወደ ማህፀንና ጽንስ ክፍል መግባት እንዳለብኝ ብዬ ወሰንኩት። ከመጀመሪያውም ማለት ታየው ብዙ ሴቶች የመማር እድል የማግኘታቸው ነገር በጣም ብቅጠ ይላል። ከዛ በኋላ ደግሞ ተምረው በሀገራቸው አገልግሎት መስጠት ሌላኛው ሁለተኛ በጣም ትልቅ እድል ነው። ያንን እድል ለማግኘት ደግሞ ለሴቶች ጠጋ ብሎ ያላቸውን ነገር መረዳት በተለይ በስነ ተዋልዶ ዙሪያ ላይ ያላቸውን ራሳቸውን መቻል የሚችሉበትን ነገር ማስተማር መመካከር በጣም እንደሚያስፈልግ አምን ስለነበረ በዚህ ምክንያት ነው ወደዛ ክፍል የገባሁት ማለት ነው። አሁን እንግዲህ እንግዲህ እንደነገሩኝ በጣም የሐኪምና ና የባለሙያ ጥረት ያለበት ዘርፍ ነው። በዛ ላይ ደግሞ ተገልጋዮች በጣም የሚያጨናንቁትም ብዙ እናቶች እንዳሉት ከወሊድም በተለየ በዚህ በማህጸኑም ዙሪያ ብዙ ተገልጋዮች ያሉበት ዘርፍ ነው። ና የእርስዎ የሙያ ጉዞ ምን ይመስላል? የኔ የሙያ ጉዞ ይሄ በተለይ የመጀመሪያው ዙር የሕክምና ልምምድ በምናረግ ጊዜ ካየሁባቸው ጊዜ ጀምሮ የመጀመሪያው ጠቅላላ ሐኪም እያለሁ ራሱ የሰራሁት በዛ ክፍል ውስጥ ነበር ለሁለት አመት ያህል ማለት ነው። ከዛ በኋላ ወደ ስፔሻሊቲ ወደዚሁ ትምህርት ዘርፍ ከገባው በኋላ በጥቁር አንበሳ ዩኒቨርሲቲ ውስጥ እያለሁ ለሶስት ሆስፒታሎች ተካፍለን ይሰራ ነበረ፣ ጥቁር አንበሳን ራሱን፣ ዘውዲቱን፣ ከዛ በኋላ ጋንዲ ሆስፒታል ውስጥ ሆነን ይሰራ ነበረ። በእነዚህ ጊዜዎች ውስጥ ደግሞ ማህፀና ጥንት ትምህርት ክፍሉ ጋር አንድ ላይ በመሆን እንደገና በተለይ የተለያዩ ፆታዊ ጥቃቶች ምኖች የደረሱባቸውን ሰዎች ብሎ ማገዝ በሚለው ነገር የማህፀና ጥንት ማህበሩን እናቃግዝ ነበር፣ እና በዛ ምክንያት ከወይድረት ይሄ ስፔሻሊቲ ሳልጨርስ በፊት ጀምሮ ከማህበሩ ጋር ቀዳብዬ ያሉትን ከኛ በላይ ያሉትን ትልልቅ ሰዎች ማገዝ፣ ከነሱ ብዙ ነገር የመማር እድል አግኝቼ ነበር። ከዛ ከወጣ በኋላ ያው በዚሁ አንድ ሁለት አመት የግሉንም ነገር እንዲህ አናኒያ በሚባል የእናቶችና ሕጻናት ከሆስፒታል ውስጥ ለትንሽ ጊዜ አገልግያለሁ። በቤተሰብ መምሪያ አገልግሎት ከመነሳ በጅ ውስጥ ለትንሽ ጊዜ ሰርቻለሁ። እነዚህ ነገሮች ማድረግ የነበረው በተለይ የዘርፉ በግል ብቻ ይዘሹ ሚሆን አይደለም፣ በመንግስትም ተይዞ ሚሆን ነገር አይደለም። ሁላችንም ተባብረን መስራት ያለብን ሲሆነ ማለት በተጨማሪ ደግሞ በተለይ የፓብሊክ ላይ ያለውን ሰብስፔሻሊቲ ማስተር ሴንተር ብቼ ስለነበረ ሪሰርቾች አስፈላጊ የሆኑ መረጃዎችን ማሰባሰብ፣ መጽሐፍ እንደገና ያንን ማሳተም በዚህ ነገሮች ላይ የሀገር ደረጃም የእኛ የማህበራችን ውስጥ ያለ የሚታተሙ መጽሐፎች አሉ ለነሱ የሚያግዙትን መረጃዎች በመስጠት እየሰራሁ ነበር የቆየሁት። እንደገና ደግሞ በጣም አሁን በጣም ወድጀው የምሰራበት ነገር ምንድን ነው? የስነቱ አልዶ ዙሪያ ላይ የስፔሻሊቲን ከጨረስኩ በኋላ በሰብ ስፔሻሊቲ የጠራበት ፊልድ አለ። በዛም ነው በዓለም ጤና ድርጅት ውስጥ በዋናው ቢሮ ላይ በመሆን ለአንድ አመት ከዛ ቦታ ላይ ሆኜ እንደ ፖስት ዶክተራል ፌሎሺፕ ነው እንደ ሜዲካል ኦፊሰር ሆኜ በጣም ብዙ የሚወጡ ምርምሮችን ማገዝ ወይ ያንን ለመስራት እድል አግኝቼ ነበረ። በፈረንጆች ሁለት ሺ ሀያ አመተ ምህረት ጀምሮ የኢትዮጵያ ማጠናቅን ሐኪሞች ማህበር ላይ ፕሬዚደንት ሆኜ እያገለገልኩ ነው ያለሁት። እሺ፣ በዚህ ሙያ ላይ እንግዲህ ኢትዮጵያ ውስጥ በጣም ብዙ ክፍተቶች እና ተግዳሮቶች ይኖራሉ። ግን እርስዎ እንደ ባለሙያ ጉዞውን ፈታኝ አድርጓል የሚሉት ነገር ምንድን ነው? በተለይ እንደ ባለሙያ ጉዞውን ትንሽ ከባድ የሚያደርገው ለምሳሌ የመሳሪያዎች እጥረት ሊኖር ይችላል። አሁን ለምሳሌ በተለያዩ ሀገሮች የዛሬ ሀያ አመት ምናምን የተተዉ መሳሪያዎችን ስል ልንጠቀም እንችላለን። ዘመኑ ከሄደበት የሳይንስ አድቫንስ ድረስ በደንብ ሄደናል ብዬ አላምንም። ገና ትንሽ ይቀረናል፣ ብዙ መስራት አለብን በዛ ዙሪያ ብዬ አስባለሁ። አንዱ እንደ ቻሌንጅ ብዬ የማስበው ያለን የሰው ብዛት በጣም ብዙ ነው። ነገር ግን ካለን የሰው ብዛት አንጻር ምን ያህል ለዛ በቂ ሆኑ ባለሙያዎችን መድበናል፣ ደግሞ በጣም ትልቅ ጥያቄ ነው። የባለሙያዎች ብዛት እጥረት በጣም ከፍተኛ ነው። So we shall we have nice quality on the የስነ ተዋልዶ ጤና ወይም ደግሞ የእርግዝና የወሊድና ማጸናጠት ሕክምና አገልግሎት እንሰጣለን ለማለት በጣም ብዙ መስራት እንዳለብን ይሰማኛል። ከዚህ በተጨማሪ ትንሽ ሙያውን ቻሌንጅንግ የሚያደርገው የእናቶች ጤና ላይ መስራት የራሱ የሆኑ ጫናዎች አሉት። ምክንያቱም እያንዳንዱ ነገር በሰዓት የተወሰነ ነው፣ ኢመርጀንሲ ነው ብለን እንላለን። ብዙ ጊዜ እንደውም የእናቶች ጤናና በተለይ በወሊድ ሰዓት ያሉ ነገሮች እያንዳንዷ ደቂቃ ለውሳኔ በጣም አስፈላጊ ናት እንላለን እና ሁሉም ሰው በዛ ውስጥ በጣም በኢትሳ ብንም የነጣችንን ሴት ሁሉም አስደስቶ ለማለት ጥረት ያደርጋል። ነገር ግን አንዳንድ ጊዜ በሚፈጠርበት አንዳንድ ችግሮች፣ በተለይ ያልታሰቡ ድንገተኛ ነገሮች በሚፈጠሩ ጊዜ ብዙ ባለሙያዎቻችን አሁን አሁን ሙያውን ለመቀላቀል መስራት ብዙ ጊዜ እዚህ ሙያ ውስጥ ለመስራት ምንድን ነው ቀጥዬ የማገኘው የማገኘው ክፍያ ይህን ያህል አይደለም ለምን እንደዚህ አይነት አስጨናቂ ማወቅ እሰራለሁ የሚሉ ነገሮች መምጣት ጀምረዋል እና እንደ ሙያው ማህበር ፕሬዚዳንት ሆኜ እንደገና ደግሞ በዛው ሙያ ውስጥ እንዳለ ሰው ሆኜ አንዳንዴ የማየው እናቶች ዙሪያ ላይ የሚሰሩ ሰዎችን በጣም ኢንከሬጅ እያደረግን ኦፍኮርስ ተጠያቂነትን በደንብ እየጨመርን ነገር ግን ደግሞ ትሬኒንጋቸውን አብረን መስራት እንዳለብን አስባለሁ። በተለይ ሴቶች ዙሪያ ላይ የሚደረጉ ነገሮች ሴቶችን በጣም በራሳቸው ነገር ላይ የመወሰን ነገርን ካልጨመርን በስተቀር አገር በተለይ ለሴቶች የምትሰጠው ቦታ ዝግጁ ካልሆነ አሁን እንዲሁም አንዳንድ ጊዜ ምን ያጋጥመናል? ለመውለድ እንኳን የመጡ ሰዎች ልጁ መተንፈስ አቅቶታል፣ አሁን ኦፕሬሽን ያስፈልጋል ምናምን ስምል፣ አይ ቆይ እስቲ ገሌ ወስንልኝ፣ ገሌ እንደዚህ ይበል። ያ ማለት በራስ ሰውነት ላይ ወይም በራስ ነገሮች ላይ የመወሰንን ነገር ራሱ ለሴቶቻችን ወይም ለሚወዱት ሰዎች በጣም ማዘጋጀት ላይ መስራት ጊዜ ያስፈልገናል። ማለት ያ ደግሞ ከትምህርት ቤት ከቤት ከቤተሰብም ላይ ይጀምራል። ስለዚህ እነዚህ አንዳንድ ቻሌንጆቹ ናቸው ብዬ አስባለሁ። ሌላው ነገር ያው ሰዓት ነው። በጣም እድሜ ይፈልጋል አራት ዓመት መወሰድ ስፔሻሊቲ። በተለይ እንደ ሴት እዚህ ሙያ ውስጥ ሲገቡ ለምሳሌ ወሊድ በሚመጣ ጊዜ ከወሊድ በኋላ ትምህርታቸውን መቀጠል ላይ ሲጨነቁ ይታያል። ለዚህ ናቸው አንዳንዶቹ ቻሌንጆች። እንግዲህ አሁን በቅርቡ ደግሞ የፊጎ አዋርድ ሽልማት ላይ ተመርጠዋልና እስቲ ስለሱ ጥቂት ነገር ቢሉኝ ነ የዚህ የአለም ማህጸንና ጽንስ ሐኪሞች ማህበር ወይም ፌዴሬሽን ኦፍ ኢንተርናሽናል ጋይናኮሎጂ ኤንድ ኦብስቴትሪክስ ፊጎ የምንለው በእሱ ላይ እንግዲህ በአገራቸው ወይም ደግሞ በአለም ደረጃ በተለያዩ የሳይንስ ዘርፍ ለሴቶች ጤና አገልግሎት ሙያዊ አስተዋጽኦ አድርገዋል የሚባሉ ሴቶችን መሸለም ከጀመረ እንግዲህ በፈረንጆቹ ቅር አቆጣጠር በአስራ ዘጠኝ ዘጠና ሰባት ጀምሮ ነው የጀመረበት ጊዜ ጀምሮ እንግዲህ ኢትዮጵያ በተለያዩ ጊዜያቶች የዚህ ሽልማት ተካፋይ ሆና ታውቃለች። እና እንግዲህ በጣም እድለኛ ነኝ ብዬ የማስበው ከዚህ በፊት ከነበሩት ከተለያዩ አሁን እንግዲህ ለምሳሌ በሁለት ሺ ሶስት የዶክተር ካትሪን ሃምሊን ነበረች ተሸላሚ ነበረች ኢትዮጵያ ወክላ። እንደ ኢትዮጵያ እስከ ቅርብ ጊዜ ድረስ ራሱ በሙያው አሉ የሚባሉ ሰዎቻችን በተለያየ ጊዜ ተሸልመዋልና እግዚአብሔር ፈቅዶ በሁለት ሺ ሀያ አንድ ደግሞ እኔም ያንን ሽልማት ከተቀላቀሉ በዓለማችን ካሉ ሴቶች ውስጥ በመግባቴ እጅግ አድርጌ መጀመሪያ ኖሚኔት ላደረጉኝ ከዛ በኋላ ደግሞ ሳሸንፍ እንኳን ደስ አለሽ ያሉኝም በሙሉ ሁሉም በተለይ ሀገራችን ኢትዮጵያን ሁላችንንም እንኳን ደስ አላችሁ ማለት እንደገና እፈልጋለሁ። ማህበሩ ፕሬዚደንት በተለይ ደግሞ አሁን እንደ የሀያ ሀያ አንድ የፊጎ ሀያ ሀያ አንድ ተሸላሚ እንደመሆኔ የሁላችሁም ሽልማት ነው። እጅግ እንኳን ደስ አላችሁ ማለት ይፈልጋለሁ። እሺ ዶክተር፣ አሜሪካ ድምጽ አድማጮች ስም እንግናለሁ። በድጋሚ እንኳን ደሳል እንኳን አብደሳለን። ይህ እጅግ አድርጌ አመሰግናለን። እያዳመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አማሪክ ላይ ስርጭታችን በቀጥታ የተላለፈ ይገኛል። በትዊተር ሃሽታግ ቪኦኤ አማሪክ ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ በቀጥታ እታዳምጡ ትችላላችሁ። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪ የስልክ መስመራችን 2022059942 የውስጥ መስመር 14 ነው። ቤቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። ያስተናገድኳችሁ ያለው ጽዮን ግርማኔ። አሁን ወደ ተከታዩ ሰፋ ያለ ዝግጅታችን እንወሰዳችሁ። የሰብአዊ መብት አለም አቀፍ ድንጋጌዎችን የስብዕናና የስደተኛ ሕግጋትን መጣስ ሲያጣራ የቆየው የጥምር መርማሪ ቡድን ባለፈው ሳምንት ባወጣው የግኝቱ ሪፖርት የጦር ወንጀሎች እና በስብዕና ላይ የተፈጸሙ ሊባሉ የሚችሉ ወንጀሎች በሁሉም ወገኖች ለመፈጸማቸው አሳማኝ መሰረቶች አሉ ብሏል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር እና የኢትዮጵያ ሰብአዊ መብቶች ኮሚሽን በጋራ ያካሄዷቸው ምርመራዎች ረቡ ማለዳ ጄኔቭ እና አዲስ አበባ ላይ ባቀረቡት ስነስርዓት ለጋዜጠኞች ማብራሪያ ሰጥተዋል። ከማብራሪያው በኋላ የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዳንኤል በቀለ በተለይ ከአሜሪካ ድምፅ ጋር ቃለ ምልልስ አካሂደው አስደምጠናችሁ ነበር። ለዛሬ አድማጮቻችን እንደሚሆን አድርገን በድጋሚ ሙሉን የቃለ ምልልስ ክፍል እናስደምጣችኋለን። ተከታተሉት። ኢትዮጵያ ሰብአዊ መብቶችና የተባበሩት መንግስታት የሰብአዊ መብቶች ጉዳይ ጽሕፈት ቤት በጋራ ስናካሂደው የነበረ ምርመራ ሪፖርት ነው እና በዚህ ሪፖርት የተረጋገጠው ዋነኛው ጭብጥ ሊባል የሚችለው ብዬ ማምነው በዚህ ግጭት ውስጥ ተሳታፊ የሆኑት ሁሉም ወገኖች እነዚህም ማለት የኢትዮጵያ ወታደሮች፣ የኤርትራ ወታደሮች፣ የትግራይ ልዩ ኃይል ወታደሮች፣ የአማራ ልዩ ኃይል ወታደሮች እና ከነሱ ጋር ደግሞ ተባብረው የሚሰሩት ሚሊሻዎች እና አንዳንድ መደበኛ ያልሆኑ የወጣቶች ቡድኖች ጭምር ከፍተኛ በሆነ የሰብአዊ መብት ጥሰት ተሳታፊ የሆኑ ስለመሆኑ አሳማኝና በቂ መረጃ ያገኘን መሆኑ ነው። እነዚህ የሰብአዊ መብት ጥሰቶቹ ብዙ አይነቶች ናቸው። ሲቪሊያን ሰዎችን ለአደጋና ለጥቃት ከማጋለጥ በተጨማሪ ሲቪሊያን ሰዎች በከፍተኛ ቁጥር ሕይወታቸው ከመጥፋቱ በተጨማሪ የሲቪል ሰዎች መሰረተ ልማቶች ከመውደማቸው በተጨማሪ ብዙ ሲቪል ሰዎች መገደል፣ አካል መጉደል፣ መድረስ፣ መፈናቀል የማሰቃየት ተግባር መፈጸም፣ ተገቢ ያልሆነ እስር መፈጸም የመሳሰሉ እና እንዲሁም ደግሞ በጣም ጭካኔ የተሞላበት የወሲባዊ ጥቃትን የሚጨምር ወንጀል በዚህ የጦርነት ጉዳይ ውስጥ ተሳታፊ በነበሩት ሁሉም ወገኖች የተፈጸመ መሆኑን የሚያመላከት በቂ መረጃ አግኝተናል። ስለዚህ ዋነኛው የሪፖርቱ መደምደሚያ ይሄ ነው ማለት ይቻላል። ከዚህ ቀደም የእናንተ ጣምራ የምርመራ ውጤት ይፋ ከመደረጉ በፊት በትግራይ ግጭት ውስጥ የተካሄዱ የሰብዓዊ ጥሰቶችን በተመለከተ የተለያዩ የዓለም አቀፍ ድርጅቶች መረጃ አውጥተው ነበረ። በተለይ በአንድ ወገን ላይ ብዙ ወንጀላ ሲደረግ ነበረ፣ ሲነዘር ነበረ እና ይህ ውጤታችሁ፣ የእናንተ ምርመራ ውጤት ከእነዚህ ውጤቶች ጋር እንዴት ነው የሚመሳሰለው? እንዴት ነው የሚታያየው? እንግዲህ ከዚህ በፊት ተደርገው ከነበሩ ዘገባዎች ወይም ሪፖርቶች ወይም ከተነገሩ መረጃዎች አንጻር ይሄ እንዴት ነው የሚታየው? ከዚህ በፊት ከተደረጉት ምርመራዎች ሁሉ በጣም በተለየ ሁኔታ ሁለት ነፃ ገለልተኛ የሆኑ ተልእኳቸው የሰብአዊ መብት ጥበቃ የሆኑ ተቋሞች ብሔራዊ ተቋምና ዓለም አቀፋዊ ተቋም በነፃነት ስሜት በጣም በከፍተኛ ጥንቃቄና መረጃ ልን መሰረት አድርጎ የተካሄደ ምርመራ ነውና ቦታው ላይ በመገኘት የተደረገ ምርመራ ነውና እስካሁን ድረስ በዚህ ጉዳይ ውስጥ አንዱ ሰለባ የነበረው እውነት ራሷ ነች። እውነቱ ራሱን ለማወቅ ነበር አስቸጋሪ የነበረው። ምክንያቱም ሁሉም ወገኖች የየራሳቸው እውነት አለን ይላሉ፣ ደጋፊዎቻቸውም ደግሞ የየራሳችን እውነት ነው ብለው የሚያምኑትን ነገር ያቀርባሉ። ስለዚህ አንዱ ሊረጋገጥ ይገባ የነበረው ነገር እውነተኛው ነገር ምንድን ነው ነው። እውነተኛው ነገርን ለማረጋገጥ ደግሞ ቦታው ላይ ተገኝቶ ገለልተኛ የሆነ የምርመራ ስራ ማካሄድ ይገባ ነበረና ይህ የምርመራ የጣምራ ምርመራ ስራ ያደረገው ነገር ያንን ነው ገለልተኛ የሆነ በትክክለኛ ማስረጃ ላይ እና በትክክለኛ የሰብአዊ መብቶች ምርመራ በሚካሄድባቸው ስልቶች በመጠቀም በሰብአዊ መብት ጥሰቱ ምናልባት ከዚህ በፊት እንዲህ ሲነገር እንደነበረው በአንድ ወገን ብቻ ወይም በሌላ ወገን ብቻ የተፈጸመ ሳይሆን በዚህ ነገር ውስጥ ተሳታፊ በነበሩት ሁሉም ወገኖች የሰብአዊ መብት ጥሰት በከፍተኛ ደረጃ የተፈጸመ መሆኑን ይህ ሪፖርት በማስረጃ እና በምክንያት ያረጋግጣል። ስለሆነም ይሄ ለግጭት ውስጥ ተሳታፊ ለሆኑት ወገኖች የየበኩላቸውን ኃላፊነት ወስደው ወደሚቀጥለው እርምጃ ለማሰብ ጥሩ እድል ይፈጥራል ብዬ ተስፋ አረጋለሁ። የዓለም አቀፍ ማህበረሰቡ በዚህ በእናንተ የጣምራ ምርመራ ውጤት እና በሪፖርቱ ተከትሎ ሊያስከትል የሚችል የአስተያየት ለውጥ ይኖራል ብሎ ያስባሉ? አዎ፣ ምናልባት እንግዲህ አንዳንድ የነበረው መረጃ እጥረት እና አንዳንድ የነበረው የተስተካከለ ወይም በትክክለኛ መረጃ ላይ ያልተመሰረተ አስተሳሰብ ከነበረ ያንን አሁን መልሶ ለመፈተሽ ይሄ ጥሩ እድል ይሆናል። ምክንያቱም አንዳንድ የዓለም አቀፉ ማህበረሰብ ድርጅት አባሎች እኔንም ጭምር እዚህ ሀገር እየመጡ ያነጋግሩን በነበረ ጊዜ ያነሱት የነበረው አንዱ ችግራቸው በቂና የተሟላ የተረጋገጠ መረጃ የለንም የሚል ነበረ። አሁን እንግዲህ የሀገር ውስጥ ብሔራዊ የሰብአዊ መብት ተቋምና የተባበሩት መንግስታትን የሚያክል የሰብአዊ መብት ተቋም በጣምራ ከሰሩት ሪፖርት የበለጠ ማስረጃና ማረጋገጫ የለም ስለተከሰተው ነገር። ስለዚህ ይህ ጉዳይ የሚመለከታቸው ወገኖች በሙሉ ከእንግዲህ ወዲህ ለሚወስዱት አቋም ወይም ለሚያደርጉት ስራ ወይም ለሚያደርጉት ተግባር መነሻ መሆን ያለበት የዚህ ሪፖርት ግኝቶች ግኝቶችና መደምደሚያዎች መሆን አለበት ብዬ አምናለሁ። ጦርነቱ አሁንም አላለቀም። ይሄ ሪፖርት በዚህ ሰዓት ማውጣቱ ለምን አስፈለገ? ሪፖርቱ በዚህ ሰዓት እንዲወጣ የሚያስፈልግበት አሁንም ምናልባትም በጦርነት ውስጥ ስለሆንንና መፍትሄ ስለሚያስፈልገንም ጭምር ነው በአንድ በኩል በሌላ በኩል ግን የሰብአዊ መብት ምርመራ ስራን ለማጠናቀቅና ግኝቶችህን ለማሳወቅ ጦርነት እስኪያልቅ መጠበቅ አያስፈልግም። ምክንያቱም የተፈጸሙት የሰብአዊ መብት ጥሰቶች ወዲያውኑ መታወቅና እንዲታረሙ ማድረግ ይገባል። ስለዚህ እንዳው የሚቀርብ የነበረው ቅሬታ ለምን ዘገየ የሚል ነው እንጂ ጦርነት እስኪያልቅ ይጠበቅ ማለት አይቻልም እና የግድ አስፈላጊ ነው። አሁን ለምሳሌ እናንተ ጥናቱን ያጠናችሁት እስከ መንግስት መቀሌ እስከወጣ ድረስ ነው። ከዛ በኋላ ደግሞ ወደ አጎራባች ክልሎች አፋርና አማራ ክልል ውስጥ ጦርነት ተከፍቷል። ከዛም የሰብአዊ መብት ጥሰቶች በጣም ተፈጽሟል። ሪፖርቶችም እያየን ነው፣ እና እነሱንም አላካተታችሁም። ትክክል ነው፣ ምክንያቱም ወይ አይ፣ አይጋጭም። ምክንያቱም ለምንድ ነው መሰለ፣ ይሄ ሪፖርት ማንኛውም ሪፖርት የመነሻና የማለቂያ ጊዜ የግድ ይኖረዋል። ስለዚህ የዚህ ሪፖርት የመነሻው ጊዜ ግጭቱ ከተከሰተበት ከኖቬምበር 3 አንስቶ አንድ ደግሞ የምርመራው ጊዜ የሚያበቃበት ጊዜ መወሰን ስለነበረብን የፌዴራሉ መንግስት የተናጠል ተኩስ አቁም አውጆ ከትግራይ ክልል እስከወጣበት ጊዜ ድረስ ያለውን እንደ ከቶፍ ፒሪየድ ወስደን እዛ ፒሪየድ ላይ እዛ ጊዜ ላይ ያተኩረን ምርመራ ማድረግ የግድ አስፈላጊ ነበረ። በሌላ በኩል ግን ከዛ በኋላ የተከሰቱት ነገሮች ግን ሊመረመሩ አይገባም ማለት አይደለም። ይልቁንም እየመረመርን ነው እና በተባበሩት መንግስታትም በኩል በእኛም በኩል ምርመራ ማድረግ ከጀመረን ቆይተናል። ከዛ በኋላ ስላለው ጉዳይ ማለት ነው። ስለዚህ እሱንም ግኝቶቻችንን በቅርቡ እናሳውቃለን። የኢትዮጵያ መንግስት ባለፈው ወር አንድ ሰባት የሚሆኑ የተባበሩት መንግስታት ድርጅት ሰራተኞችን አገልጦ ለጦ ለቀው እንዲወጡ አዟል። ከነዚህ መካከል አንዱ በሰብአዊ መብቶች ኮሚሽን ውስጥ በኢንተርናሽናል ነው ያሉ ሰው ናቸው እና በዚህ ምክንያት በስራው ላይ ተጽዕኖ አልደረሰም ማለት ይቻላል። እንዳልከው መለስካቸው፣ ከሀገር እንዲወጡ መንግስት ውሳኔ ካሳለፈባቸው ሰዎች ውስጥ አንደኛው የዚህ የጣምራ ምርመራ ቡድኑ አባል የነበረ ከተባበሩት መንግስታት በኩል ተመድቦ አባል የነበረ ሰው ነው። ነገር ግን ያ ውሳኔ በተሰጠበት ጊዜ የዚህ የጣምራ ምርመራ ስራው የምርመራ ስራውን ጊዜ ኢንቨስቲጌሽን ፌዝ እንለዋለን። የምርመራ ስራውን ጊዜ አጠናቆ ስለነበረ እና በጋራ የተሰራው የመረጃ ስብሰባም ተጠናቆ ሪፖርቱን ለሚያዘጋጁት ባለሙያዎች ቀርቦ ስለነበረ በቀጥታ ተጽዕኖ አልፈጠረብንም። ምክንያቱም የምርመራ ስራው የመረጃ ማሰባሰብ ስራው ተጠናቆ ነበረ። ያ ሰውም ደግሞ መርማሪ ነበረ፣ ከመርማሪዎች ውስጥ አንዱ ነበረ። ብቻውን አልነበረም የሚሰራው ከሌሎች ሰራተኞች ጋር ነበረ። የመሄድ የሚያስፈልጋቸው ቦታዎች ላይ በሙሉ ደርሰው የሚያስፈልገውን መረጃ ሰብስበው፣ በጣምራ በአንድነት ሪፖርታቸውን አቅርበው ነበረ። ስለዚህ በቀጥታ ተጽዕኖ አልፈጠረብንም። በስራው ላይ የተሳተፉ አካላት በዚህ በጣም በጥናቱ ላይ ያላቸው ተሳትፎና በስተመጨረሻ ደግሞ ሪፖርቱ ስለነሱ ቀርበዋል ወይ? አቀባበላቸውስ ምን ይመስላል? እንግዲህ ሪፖርቱን ለመንግስት ለኢትዮጵያ መንግስት ሰጥተናል። ከኢትዮጵያ መንግስት ምላሽም አግኝተናል። ከኢትዮጵያ መንግስት ያገኘነው ምላሽ በአንዳንድ ስፔሲፊክ ጉዳዮች ላይ ሪዘርቬሽን ያላቸው ወይም የተለየ ሀሳብ ያላቸው መሆኑን የገለጹ ቢሆንም በአጠቃላይ ግኝቶቻችን እና መደምደሚያዎቻችን ላይ ግን ተቃውሞ እንደሌላቸው እና ሪፖርቱን እንደሚቀበሉ ና የሪፖርቱንም ምክረ ሀሳቦች ተግባራዊ ለማድረግ ፈቃደኛ እንደሚሆኑ አሳውቀውናል። ይሄ የሚያበረታታ እርምጃ ነው፣ ምክንያቱም ከመንግስት የሚጠበቀው እንደዚህ አይነት ነፃ የሰብአዊ መብት ምርመራ በሚደረግበት ጊዜ የምርመራ ግኝቶቹንና መደምደሚያዎቹንና ምክረ ሀሳቦቹን ተቀብሎ ስራ ላይ መዋል ነው። እና ከዚህ አንጻር ቀና ምላሽ ከኢትዮጵያ መንግስት አግኝተናል። ይህ ያበረታታል። በሌላ በኩል ቲፒኤልኤፍ የምርመራ ስራውን ከመነሻውም ነፃና ገለልተኛ ነው ብዬ አላምንም ብሎ በማለቱ በሂደቱ ለመሳተፍ አልቻለም። እና እኛ ሳንሞክር ስለቀረን ሳይሆን ቲፒኤልኤፍ ራሱ በምርመራ ሂደቱ ላይ እምነት የለኝም እና አልቀበለውም በማለቱ የተነሳ ከቲፒኤልኤፍ በኩል ምላሽ እስካሁን ማግኘት አልቻልንም፣ ግን አሁንም ቢሆን ተስፋ የማደርገው ሪፖርቱን ከተመለከቱት በኋላ ይቀበሉታል ምክር ሀሳቡንም ተግባራዊ ለማድረግ ተባባሪ ይሆናሉ ብዬ ተስፋ አደርጋለሁ። የኢትዮጵያ ሰብአዊ መብት ኮሚሽን ገለልተኛ አይደለም የሚል ቅሬታ ነው የሚያቀርቡት። አሁን በኩል ዛ ያለሁት አስተያየት ነው። ዶክተር ዳንኤል በዛ ላይም እንግዲህ፣ ይሄ ቅሬታ ያው አዲስ አይደለም። በጣም በተደጋጋሚ የሚሰማ ቅሬታ ነው። ግን የኢትዮጵያ ሰብአዊ መብቶች ኮሚሽን ገለልተኛ ተቋም ለመሆኑ ማስረጃውና ምስክሩ ስራችን ይመስለኛል። በስራው ታይቶ ነው መመዘን ያለበት። ነገር ግን ኢትዮጵያ ውስጥ እንግዲህ ከዚህ በፊት በነበረን ታሪክ እንደሚታወቀው መንግስታዊ የሆኑ ተቋሞች ነፃና ገለልተኛ ተቋም ስላልነበሩ መንግስታዊ ተቋሞችን ሁሉ በከፍተኛ ጥርጣሬ የማየትና ያለማመን ዝንባሌ አለ። እና ምናልባት ይሄ ቀደም ብሎም ራሱ ቲፒኤልኤፍም ኢህአዴግም አባል በነበሩበት የፖለቲካ ታሪካችን ውስጥ የሚያውቁት ስለሆነም ሊሆን ይችላል ተቋሞች ነጻ ሳይሆኑ ይሰሩ እንደነበረ እና አሁን ግን ይህ ተቋም ነጻ ለመሆኑ በስራው ነው መታየት ያለበት እና ስራው ደግሞ ነፃና ገለልተኛ ተቋም መሆኑን ያሳያል ብዬ አምናለውኝ። እና ቲፒኤልኤፍ ውስጥ ያሉ ወንድሞችና እህቶች ቢሆኑ ይሄንን ከልባቸው ቢፈትሹት እንደሚያምኑበት ተስፋ አደርጋለሁ እና አሁን ሪፖርቱን ሲመለከቱትም ነፃ እና ገለልተኛ ሪፖርት መሆኑን ይቀበሉታል ብዬ በጣም ተስፋ አደርጋለሁ። ሚሼል ባሽሌትም እርስዎም ጄኖሳይድ አልተፈጸመም የሚል አባባል ተጠቅማቸዋል። ጄኔቫ ሪፖርት ይፋ ሲደረግም እርስዎም እዚህ ፋ ሲያደርጉ እንደው፣ ግልጽ ለማድረግ ያህል ምን ማለት ነው ይሄ ሲባል ተባ አዎ እንግዲህ እነዚህ የግፍና የጭካኔ ወንጀል የሚባሉት ወንጀሎች ጂኖሳይድ፣ ክራይምስ አጌንስት ዩማኒቲ፣ ዎር ክራይምስ የሚባሉ አሉ እና ከነዚህ ወንጀሎች ውስጥ አሁን ኢትዮጵያ ውስጥ የተከሰተው ጉዳይ የትኛውን አይነት የሰብአዊ መብት ጥሰት መስፈርት ያሟላል የሚለውን በጣም በጥንቃቄ ምርመራ የተደረገበት ጉዳይ ይሄ ነው። በማንኛውም የሰብአዊ መብት ጥሰት ምርመራ ጊዜ ለማረጋገጥ የምትፈልገው ነገር የተፈጸመው የሰብአዊ መብት ጥሰት ምን አይነት ነው የሚለውን ለማረጋገጥ ነው። ይህንን ደግሞ የምታደርገው ባለው መረጃ መሰረት ነው። እኛ አሁን በዚህ የጣምራ ምርመራ ስራ በጣምራ በአንድነት በተሰበሰበ መረጃ በጣምራ በአንድነት በተደረገ የትንተና ስራ መሰረት የሕግና የፍሬ ነገር ትንተና ማለት ነው። የደረስንበት ድምዳሜ ነው። ያ የደረስንበት ድምዳሜ ያሉት ማስረጃዎች የሚያመለክቱት የተፈጸሙት ወንጀሎች ምናልባት በሰብአዊነት ላይ የተፈጸመ ወንጀል ወይም የጦር ወንጀል ሊባል የሚችል ይሆናል እንጂ ጂኖሳይድ የሚባለውን የግፍና የጭካኔ ወንጀል መስፈርቶች የሚያሟላ አይደለም ነው ባጭሩ። የጂኖሳይድ የሚባለው ነገር በተለምዶ ብዙ ሰዎች ብሔር ተኮር ወይ ሃይማኖት ተኮር ጥቃት በሚከሰትበት ጊዜ ሁሉ ይጠቀሙበታል። ግን ቀላል ጽንሰ ሀሳብ አይደለም። በሕግም በፖለቲካም፣ በማህበረሰብ ደረጃም አንድ ቦታ፣ አንድ አካባቢ፣ አንድ ማህበረሰብ ላይ ጂኖሳይድ ተፈጽሟል ብሎ ለማለት በጣም በቂ መረጃ ሲኖር ነው እና የሕግ መስፈርቶቹን ሲያሟላ ነው እዛ መደምደሚያ ላይ የምትደርሰው እንጂ እንዲሁ አንዳንድ ጥቃቶች ብሔር ተኮር በመሆናቸው ሃይማኖት ተኮር በመሆናቸው ብቻ ጂኖሳይድ ናቸው ወይም ጂኖሳይድ ሊባሉ ይገባል ማለት አይደለም። ይህን ጉዳይ በሚመለከት ከዚህ በፊትም ሰፊ ማብራሪያ ሰጥችበታለሁ እኔ በኮሚሽን ውስጥ እና አንዳንድ ተጨማሪም መረጃ አለን። ተመልከቱት አንድ ኪ ዴቨሎፕ አድርገናል። አይ ቲንክ ዩስፉል ጋይድ ይመስለኛል ግጭቱ ወደ አማራ ክልልም እና አፋር ክልልም ቅድም ምትኩ ካለው ለመቀጠል ያህል ነውና ተስፋፍቷል እና ከሰኔ በኋላ የተፈጸሙ ጥሰቶችን በተመለከተ እንደዚሁ የጋራ ምርመራ ለማካሄድ በተባበሩት መንግስታት ድርጅት በኩል ፈቃደኝነቱ አለ ወይ? እናንተ ወይ ጥያቄ ያቀርባችሁ ከነሱ ከእነሱ የቀረበ ጥያቄ አለ? የመጨረሻ የጣምራ ምርመራ ስራችን መጀመሪያ ስናስበው ከግጭቱ መነሻ እስከ ምርመራው መጠናቀቂያ ጊዜ ድረስ በአንድነት በጣምራ ይከናወናል ብለን ነበረ። ነገር ግን በኋላ በተከሰቱ ነባራዊ ሁኔታዎች የተነሳ የምርመራ ጊዜውን እስከ ኤንድ ኦፍ ጁን ወስነን ማጠቃለል ነበረብን። ነገር ግን ሁለታችንም ተቋሞች ከዛ በኋላ የተከሰቱትን ጉዳዮች በየተቋማችን እየተከታተልናቸው መሆኑ እንደተጠበቀ ሆኖ ግን በጋራም ደግሞ ሪፖርት ልንሰራበት እንችላለን የሚል ሀሳብ ስላለ የዛ አይነት ውይይት በሁለታችንም በኩል አለ። በተባበሩት መንግስታትም በእኛም በኩልም እየተነጋገርንበት ነው እና ምናልባት የጋራ ሪፖርት ሊኖረን ይችላል፣ ወይም ደግሞ የየተቋሞቻችን የተናጠል ሪፖርት ይኖረናል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸው ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ Thank